ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 22 2011 ዓ ም ዝግጅታችን ጀመረ። ጤና ስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ አሉላ ከበደና አደንፍ ሳየነን የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን አዳዲስ የስራ አስፈጻሚ ኮሚቴ አባላትን መረጠ። አይቶ ኃይለማርያም ደሳለኝና ሌሎች ነባር አመራር አባላትን አሰናበተ። የማዕከላዊ ኮሚቴነት እና ከዛ ከፍ ያለውን የድርጅት ኃላፊነት ቦታ ነው የለቀቁት፣ እንጂ ድርጅት ውስጥ ሆኖ ግን ተኪ አመራሩን በአቅምም በስልጠናም እየደገፉ እያበቁ የበለጠ ትውልዱ ቅብብሎሽ የዘለቀና ትግሉ ቀጣይነት ባለው መንገድ እንዲሄድ ማድረግ ነው። የደሂድን ማዕከላዊ ጽህፈት ቤት ኃላፊ እንዲሁም የንቅናቄውና የኢህአዴግ ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሞገስ ባልቻ ናቸው አሁን የተናገሩት። ወደኋላ ዝርዝር እናሰማለን። ሌሎች ዘገባዎችንም እናቀርባለን። አድማጮች፣ አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። የዩናይትድ ስቴትስ ወታደራዊ ኃይል በደቡባዊ ሶማሊያ በከፈተው ጥቃት ቢያንስ ዘጠኝ የአልሸባብ ሚሊሻዎች መግደሉን ገልጿል። ጥቃቱ የተከፈተው በመንግሥት ኃይሎች ላይ የአማጽያን ጥቃት ከተፈጸመ በኋላ ነው ተብሏል። አፍሪካ ኮማንድ የተባለው የዩናይትድ ስቴትስ እዝ በገለጸው መሰረት ቢያንስ አንድ የአልሸባብ አማጺ በአየር ጥቃቱ ቆስሏል። ጥቃቱ ትላንት የተከፈተው ከሶማሊያ መንግስት ጋር በመተባበር ነው። ኪስማዩ ከተባለችው ደቡባዊት ከተማ 40 ኪሎ ሜትር ርቆ በሚገኝ ቦታ ላይ ነው የአየር ድብደባው የተካሄደው። የተገደሉም ሆነ የቆሰሉ ሲቪሎች አለመኖራቸውን ዛሬ ገምግመናል ይላል መግለጫው። ዩናይትድ ስቴትስ ካለፈው ጥር ወር አንስቶ ሶማሊያ ላይ ከ20 በላይ ተመሳሳይ ጥቃቶች ፈጽማለች። ከአልቃይዳ ጋር የተሳሰረው አልሸባብ የሶማሊያን መንግስት ገልብጦ አክራሪ እስላማዊ መንግስት ለመመስረት ውጊያ ከጀመረ 22 ዓመታት ሆኖታል። ዩናይትድ ስቴትስ በፈረንሳይ የሚመራውን ወታደራዊ ኃይል በአማጽያን ላይ የሚያካሄደውን እንቅስቃሴ መደግፏ እንደምትቀጥል ለፈረንሳይ አረጋገጠች። የዩናይትድ ስቴትስ መከላከያ ሚኒስትር ጄምስ ማቲስ ዛሬ ፓሪስ ላይ በሰጡት አስተያየት ዩናይትድ ስቴትስ የፈረንሳይን ተልእኮ ሙሉ በሙሉ አቅፋ ትቀበላለች፣ የመረጃና ሌሎች የሎጂስቲክስ ድጋፍ መስጠቱንም ትቀጥላለች ብለዋል። ባለፈው ዓመት አራት አሜሪካውያንና አራት የኒጀር ወታደሮች በደፈጣ ውጊያ ከተገደሉ ወዲህ የዩናይትድ ስቴትስ የመከላከያ ሚኒስቴር ወታደራዊ ሕልውናን በአዲስ መልክ እየገመገመች ነው ተብሏል። በክልሉ አራት ሺ አምስት መቶ ወታደሮች ያለዋት ፈረንሳይ የዩናይትድ ስቴትስ ቀጣይ ወይም ተጨማሪ እርዳታ እንደምትፈልግ ገልጣለች። ከአልቃይዳና እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰሩትን አማጽያን በክልሉ ወታደራዊና ተምሳሌታዊ ድል እያገኙ ነውም ተብሏል። የዩናይትድ ስቴትስ ቀዳማዊት እመቤት ሜላኒያ ትራምፕ የአፍሪቃ ጉብኝታቸውን በጋና ጀምረዋል። ባለቤታቸው ፕሬዚደንት ከሆኑ ወዲህ ብቻቸውን ዓለም አቀፍ ጉብኝት ሲያደርጉ ለመጀመሪያ ጊዜ ነው። ትራምፕ ጋና የገቡት ዛሬ ማለዳ ሲሆን የአክራ ክልላዊ ሆስፒታል ጎብኝተው ከዋይት ሐውስ ቤተ መንግስት የተላኩ ብርድ ልብሶችና የቴዲቤር አሻንጉሊቶች ለህፃናት ሲታደሉ ተመልክተዋል። ከዚያም ከጋናዋ ቀዳማዊት እመቤት ረቤካ አኩፎ ኦዶ ጋር ሻይ ለመቋደስ ወደ ፕሬዝዳንታዊ ቤተ መንግስት ሄደዋል። ሜላንያ ትራምፕ ጋናን ማላዊን፣ ኬንያንና ግብፅን እንደሚጎበኙ ታውቋል። ጉብኝታቸው በእናቶችና በህፃናት የህክምና አገልግሎት፣ በልጆች የትምህርት ተደራሽነት፣ በአፍሪቃ የሰረጸ ባህልና ታሪክ ላይ እንደሚያተኩር ተገልጿል። ዩናይትድ ስቴትስ የአፍሪቃ የራስ መተማመን ጉዞውን እንዴት እየረዳች መሆኗንም ይመለከታሉ ተብሏል። ሚስስ ትራምፕ በያዝነው ዓመት በከፈቱት ዘመቻ መሰረት አብይ ትኩረታቸው የህጻናት ደህንነት መጠበቅ መሆኑ ታውቋል። ባለፈው ሳምንት ኢንዶኔዥያ ላይ በደረሰው ከባድ ርዕደ መሬትና ሱናሚ ሳቢያ ስላዊዜ በተባለው የአገሪቱ ማዕከላዊ ደሴት ላይ የተስፋ መቁረጥ ስሜት እየጎላ መሆኑ ተገለጸ። እስካሁን ባሉት መረጃዎች ከ1200 በላይ ሰዎች ማለቃቸው ተመልክተዋል። በቀውሱ ክፉኛ የተጎዳችው ፓሉ ከተማ ነዋሪዎች ሰዎች ምግብና ንጹህ የመጠጥ ውሃ ፍለጋ ጠባቂ የሌላቸውን ሱቆች እየዘረፉ መሆናቸውንም እየተናገሩ ነው። መንግስት በአስቸኳይ አቅርቦት ላይ አልፈጠነም በማለትም ነዋሪዎች እየተቆጡ ነው። በሌላ በኩል ደግሞ በሕይወት የተረፉ ሰዎች ካሉ ለማዳን ሲሉ የመድህን ሰራተኞች በፓሉ ከተማ ዙሪያ በተበታተነው ስብርባሪ እየፈለጉ ናቸው። ቢያንስ ሐምሳ የሚደርሱ ሰዎች ሮአ ሮአ ከተባለው ሆቴል ስር መውጫ አጥተው ይገኛሉ ተብሎም ይታመናል። አድማጮች፣ አሁን ቀጣይ ዘገባ አለን። አጭር ዘገባ የዓለሙ ድርጅት በዚህ ባለፈው አርብ ሱላዌሲን በራደውና ሰባት ነጥብ አራት በመዘነው ከባድ ነውጽ 66 ሺህ ቤቶች ተጎድተዋል፣ 62 ሺህ ሰዎች ቤት የለሽ ሆነዋል ብሏል። የዩኤንኤችሲያሩ የሰብአዊ እርዳታ ጉዳዮች ቃል አቀባይ ጄምስ ላርክ እንደሚሉት በብዙ ሺህ የሚቆጠሩ ሰዎች በአደጋው ወደ ተጎዱ ወይም የፈረሱ ቤቶቻቸው መመለስ አልቻሉም። በሁኔታው የተደናገጡና የፈሩ አብዛኞቹ ሰዎች ገላጣ ሜዳ ላይ ማደሩን መርጠዋል። Communication lines with affected areas were largely cut off by the disaster. And <laughs> አደጋው በትክክል ምን ያህል ውድመት እንዳደረሰ ለማወቅ ያሉት መረጃዎች ውሱን ናቸው። እርዳታውን ለተጎጂው ሕዝብ ለማድረስም እጅግ አደጋጭ ሆኗል። ዓለም አቀፉ የቀይ መስቀል ፌዴሬሽን እንዳስታወቀው ደግሞ ከ175 በላይ የኢንዶኔዥያ ቀይ መስቀል የበጎ ፈቃድ ሠራተኞች በአሁኑ ወቅት የነፍስ አድን ዘመቻ እያካሄዱ ናቸው። የፌዴሬሽኑ ቃል አቀባይ ማቲው ኮክሬን በበኩላቸው ሲያስረዱ የአካባቢው ቀይ መስቀል በአንድ የተጎዳ ሰፈር የጤና ጣቢያ በማቋቋም በሕይወት ለተረፉ መሠረታዊ አገልግሎት እየሰጠ ነው ብለዋል። የኢንዶኔዥያ መንግሥትም ከሌሎች ዓለም አቀፍ የረድኤት ድርጅቶች ጋር በመተባበር ከዚህ ቀደም ባለው ብዙ ተመክሮ የተፈጥሮ አደጋ ሲደርስ ፈጣን ምላሽ ይሰጣል ተብሎ ይጠበቃል። የኡጋንዳው ፕሬዚዳንት ቴዎሪ ሙሴቬኒ ገደብ ለሌለው የስልጣን ዘመን ስልጣን ላይ እንዲቆዩ የሚያስችል ለውጥ ባለፈው አመት በሀገሪቱ ህገ መንግስት ላይ ከተደረገ ወዲህ ተቃዋሚዎች አገሪቱን ሲያናጉ ቆይተዋል። ህገ መንግስቱ ላይ የተደረገውን ለውጥ ለማቆም ሞክረው ያልተሳካላቸው የተቃውሞ መሪዎች የተቃውሞ ሰልፎችን ሲያበረታቱም ቆይተዋል። ባለፈው ሳምንት ታዲያ ተቃውሞው ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ደጃፍም ተካሂዷል። በመቶ በላይ የሚሆኑ ሰ ሰዎች ጭካኔ የተሞላበት ያሉትን የፕሬዚዳንት ሙሴቬኒ አገዛዝ እንዲያበቃ በመጠየቅም ተሰልፈዋል። አድማጮች ዜናችን እዚህ ላይ ያበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ እንዲሁም በ11720 ኪሎ ሄርዝ እንዲሁም በናይል ሳት የአሜሪካ ድምጽ 24 ወይም ቪኦ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መስከረም 22 2011 ዓ.ም ምሽት ፕሮግራም ነው። ባለፈው ቅዳሜ በኢትዮጵያ ወቅታዊ ሁኔታ ላይ ባሰራጨነው ውይይት ከተሳታፊዎቹ አንዱ የነበሩት አቶ በቀለ ገርባ ኢሳትን የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ የዜና ማሰራጫን በስም ጠርተው ሕዝብን ከሕዝብ በማጋጨት ከሷል በሚል የተናገሩት እርማት እንደሚያስፈልገው ገልጾ ኢሳት እድል እንዲሰጠው ጠይቋል። በአሜሪካ ድምፅ ሬዲዮ በቀረቡበት ጊዜ እንደ ቅሬታ የምናነሳው ጉዳይ ምንድን ነው? ሚዛናዊ ባልሆነ መንገድ ነው የቀረበው። ክስ ሲቀርብ ለዛ ክስ አንደኛ መረጃ ማቅረብ ይጠየቁ ይገባ ነበረ። ይሄ አሁን የኢሳት የሚሰራው ስራ ይፋና በአደባባይ ማን የሚያውቀው ነው። እኛ ተክተን እሳቸው እንዳሉት ህዝብን ከህዝብ ለማጋጨት የምንሰራ ሚዲያ አይደለንም። በእርግጥም ኢሳት ለኢትዮጵያ ህዝብ ትልቅ አቅም የፈጠረ የጭቁኖች ድምፅ አድርገን ራሳችን የምናየው ይሄ አቶ አበበ ገላው ናቸው። የኢሳት የኢትዮጵያ ቴሌቪዥን የሳተላይት ቴሌቪዥንና ሬዲዮ ማኔጂንግ ዳይሬክተር ናቸው። በኋላ ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም ዜናዎች ወደሚተነተኑበት መጽሔት ክፍለ ጊዜያችን እንሻገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከኢህአዲግ አባል ድርጅቶች አንዱ የሆነው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን አስራ አምስት የስራ አስፈጻሚ ኮሚቴ አባላትን መርጧል። ይኸው የደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል ገዢ ፓርቲ ደኢህዴን ላለፉት አምስት ቀናት ባካሄደው ጉባኤው የቀድሞውን ሊቀመንበሩንና የአገሪቱንም ጠቅላይ ሚኒስትር የነበሩትን አቶ ኃይለማርያም ደሳለኝን ጨምሮ ሀያ አራት ነባር የአመራር አባላትን ማሰናበቱን አስታውቋል። ደኢህዴን ማዕከላዊ ጽህፈት ቤት ኃላፊ እንዲሁም የንቅናቄውና የኢህአዴግ የሥራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሞገስ ባልቻን እስክንደር ፍሬው በስልክ አነጋግሮ ተከታዩን አጠናቅሯል። ባለፈው ሳምንት መጨረሻ በሐዋሳ የተጀመረው የደሄድን ጠቅላላ ጉባኤ ነው ዛሬ የተጠናቀቀው። የደሄድን ማዕከላዊ ጽህፈት ቤት ኃላፊና በአዲሱ ምርጫም የንቅናቄውና የኢህአዴግ ስራ አስፈጻሚ ኮሚቴ አባል አቶ ሞገስ ባልቻ ለአሜሪካ ድምፅ እንዳሉት ጉባኤው የተሳካ ነበር። ለስኬቱ ማሳያ ያሏቸውን ነጥቦችም ጠቅሰዋል። አቶ ሞገስ በሰላምና በዲሞክራሲ መንገድ መጠናቀቁን የመጀመሪያ ሲሉ አስቀምጠዋል። ሀሳቦች ፍጹም ዲሞክራሲያዊ በሆነ መንገድ መንሸራሸራቸውንና የህዝቦች ወቅታዊ ችግሮችን መነሳታቸውን ደግሞ በሁለተኛነት ጠቅሰዋል። በክብር የተሸኙ ነባር አመራሮችን የተመለከተውን ደግሞ ሶስተኛ ሲሉ ነው ያብራሩት። ይሄ ጉባኤ ለረዥም ጊዜ በድርጅቱ ከፍተኛ የኃላፊነት ቦታዎች ላይ አገልግሎት ሲሰጡ የነበሩ አመራሮቻችን በአመራር መተካካት ስርዓቱ መሰረት በክብር መደረግ መቻሉና ለዚህም ጉባኤው እውቅና መስጠት መቻሉ እዚህ ላይ አቶ ሞገስ ላነሳው ነበር በጥያቄ ሀያ አራት ናቸው እንግዲህ በክብር የተሰናበቱት ምክንያታቸው ምንድን ነው? የሀያ አራቱ እንግዲህ የቀድሞውን የአገሪቱን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ ሌሎች ከፍተኛ አመራሮች ጭምር ናቸው የተሰናበቱት። ና የእያንዳንዳቸው ምክንያት የተለያየ ነው ወይስ የሁሉም መተካካት በሚለው መርህ መሰረት ነው የተሰናበቱት? ይሄ አሰራር ስርዓት አለው። በኢህአዴግ ምክር ቤት የጸደቀ ከሁለት ሺ ሶስት ጀምሮ ነገር ግን እኛ ከክልል ተጨባጭ ሁኔታ ከደሄደን አንጻር ያንን መመሪያ ዘርዘር አድርገን ለማየት ሞክረናል። በተከታታይ በስራ አስፈጻሚ ሊቀመንበር በምክትል ሊቀመንበር ደረጃ ላይ ያሉ ሁለት ተርም የምንለው አለ። ለተከታታይ አስር ዓመታት በዚህ አይነት የድርጅት አላፊነት ቦታ ላይ ያሉ ያገለገሉ ጓዶች እውቅና ሰተናቸው ቦታውን ለሌሎች አዲስ ተኪ ያመራር ትግሉ በቅብብሎሽ እንዲዘልቅ ለማድረግ እንዲያስችል ሁለተኛ ላለፉት አስራ አምስት ዓመታት ወይም ሶስት ተርም ነው የምንለው ለስድስት ተከታታይ ጉባኤ በማዕከላዊ ኮሚቴነት ተመርጦ የማዕከላዊ ኮሚቴ አመራርነት ቦታ ይዞ አመራር ሲሰጡ የነበሩ ጓዶችም እነዚህ ከአገልግሎት ቆይታቸው አንጻር አዲስ እየመጣው ካለው የአዲስ ትውልድ ፍላጎት ጋር ተያይዞ እነዚህ ሰዎች ያላቸው አስተዋጽዖ ትልቅ ቢሆንም ግን ለሌላው ትውልድ ደግሞ እድል መስጠት አስፈላጊ ስለሆነ እና ያንን ለማመቻቸትም እንዲቻል በተልእኮ በተለያየ በቅርብ ሆኖ አመራር ለመስጠት ያልቻሉ ጓዶችም ለበቅርብ ሆኖ አመራሩን መስጠት የሚችሉ ወቅታዊ ሁኔታዎችን የገመገመ አመራር መስጠት ለሚችል ኃይል ቦታውን መልቀቅ አስፈላጊ ሆኖ ስለተገኘ ይሄ በዝርዝር በድርጅታችን በውስጥ ውይይት አድርገንበት መግባባት ፈጥረን ይሄንንም ለጉባኤ ወስደን ስናገር ጉባኤው ሙሉ በሙሉ ሀሳቡን ተቀብሎት አጽድቆ ለእነሱም እውቅና ሰጥቶ ስለዚህ የአመራር የማዕከላዊ ኮሚቴነት እና ከዛ ከፍ ያለውን የድርጅት ኃላፊነት ቦታ ነው የለቀቁት እንጂ ድርጅት ውስጥ ሆኖ ግን ተኪ አመራሩን በአቅምም በስልጠናም እየደገፉ እያበቁ የበለጠ ትውልዱ ቅብብሎሽ የዘለቀና ትግሉ ቀጣይነት ባለው መንገድ እንዲሄድ ማድረግ ነው። ስለዚህ ይሄ የአመራሩን በምስጋናና በእውቅና በእውቅትና ስንብት ማድረግ መቻሉ ትልቅ ስኬት ነው። የጋራ መግባባትም የፈጠርንበትና ወደ አንድ ምዕራፍ ያሸጋገረን ነው። በአመራር መተካከቱ የወጡ ጓዶች በሚኖርበት ሰዓት ምን አይነት አመራር ነው ደግሞ ይህን የፊት ቦታውን ይዞ ትግሉን ሊመራ የምችለው የሚለው ነገር አንደኛው አቅም የወጣቶች ተሳትፎ፣ የሴቶች ተሳትፎ ይሄንን በሚጋብዝ አግባብ ወደ ትግሉ መቀላቀል መቻል አለባቸው፣ የአመራር ቦታውን መያዝ መቻል አለባቸው ካልነ አንጻር ይሄም አንድ የደኢህዴን ማዕከላዊ ኮሚቴ ስልሳ አምስቱ ነው። በኛ ሁኔታ ስልሳ አምስት ማዕከላዊ ኮሚቴን ለመምረጥ ሰባ አካላት ናቸው የተጠቆሙት ከሰባ ውስጥ ነባር በማዕከላዊ ኮሚቴን ውስጥ የነበሩ የተጠቆሙት ሀያ አንድ ናቸው። ሰላሳ ፐርሰንቱ አካባቢ ነው ነባር ማዕከላዊ ኮሚቴ የተባለ የተመረጠ እጩ ሆነው የተጠቆሙት ወይስ የተመረጡት እጩ ሆነው የተጠቆሙት። ስለዚህ ሰባ ፐርሰንቶቹ አዲስ ናቸው ማለት ከእነዚህ ከተጠቆሙትም እንደዚሁ ከስልሳ አምስቱ ሀያዎቹ ነባር ማዕከላዊ ኮሚቴ ውስጥ የነበሩ አርባ አምስቱ ደግሞ አዲስ የማዕከላዊ ኮሚቴነት ውስጥ የተቀላቀሉ ናቸው። ስለዚህ የአመራር ጥንቅሩንም ስናየው የበለጠ አቅም መፍጠር የሚያስችልበት ሁኔታ፣ ሁለተኛ ያስቀመጥነውም ግብ ያሳካ ሁኔታ መኖሩን ያሳያል። አቶ ሞገስ፣ እዚህ ላይ ለምሳሌ በሌሎቹ የኢህአዴግ አባል ፓርቲዎች ውስጥ የሬዮት አለም ጉዳይ፣ የአርማ ጉዳይ፣ የስያሜ ጉዳይ የመሳሰሉት ሳይቀር ውይይት ተደርጎባቸዋል። መጨረሻ ላይ የተለያየ ውጤት ነው ያመጡት። በእናንተ ፓርቲ እንደዚህ አይነት ውይይቶች ተደርገው ነበር? አሁን በደሄድን ጉባኤ እኛ ወደዚህ ጉባኤ ከመግባታችን በፊት ከስድስት ወር በፊት አጠቃላይ ወደ ጉባኤው ሲንገባ ምን ጉዳዮችን ነው ልናሳካ የሚገቡ ምንድ ናቸው? ያሉት መስተካከል መፈተሽ ያለብን ምንድ ናቸው? በድርጅት ሁኔታ በክልል ህዝቡ ውክልና በሰጠ መሰረት የክልልን መንግስት በመመራበት የመንግስት ሁኔታ ላይ ምን ሁኔታዎች አሉ? በምን ስድስት፣ በተመረጡ ርዕሶች ላይ ጽናት አድርገናል። ከዚህ ከነዚህ ስድስት የተመረጡ ርዕሶች ውስጥ አንዱ የ የፓርቲ ሥርዓት ግንባታችን ነው። የፓርቲ ሥርዓት ግንባታችን የምንረው በ የልማታዊ ዲሞክራሲ መስመር ነው። ይህንን መስመር በነዚህ በዚህ መስመር ውስጥ ማይቀፍ ሆኖ የወጡ ፕሮግራሞች አሉ። በዚህ ፕሮግራም ውስጥ የደነገግ ናቸው እገደንቡ አለ። የድርጅታን መመር እገደንብ አለ። ስለዚህ ዝርዝር ሁኔታዎች ፈትሸናል። ስለዚህ እነዚህ ስንፈትሻቸው አንዱ አሁንም ይሄንን ትግል በንቅናቄ ነው መምራት መቻል ያለብን ወይንስ ሌላ የትግል መድረክ ፈጥረን ነው ይህንን ጉዳይ ልንታገል የምንችለው የሚለው አንዱ ከተጠኑ ጥናቶች ውስጥም ከአባላት በተደረጉ ውይይትም ተነሳው ነጥብ አንዱ ነው። ሁለተኛው የአይዲዮሎጂ የርዕዮተ ዓለም ለውጥ የለንም። የምክንያቱ የምንታገለው ማህበራዊ መሰረት መሰረታዊ ለውጥ ባላመጣበት የርዕዮተ ዓለም ለውጥ ማምጣት ትግሉን ውጤት ዳር ከማድረስ አንጻር የሚቀረው ይሆናል ማለት ስለዚህ ማህበራዊ መሰረቶቻችን እስካልተቀየረ ድረስ የፕሮግራም የርዕዮተ ዓለም ለውጥ የምናመጣ የምንቀይርበት ምክንያት የለም። ነገር ግን ሕገ ደንባችን ላይ የተወሰኑ ሊስተካከሉ የሚችሉት ከአርማ ጋር ተያይዞ፣ ከስያሜ ጋር ተያይዞ ያሉ ጉዳዮች አንዱ የውይይት ነጥብ ተደርጎ ጉባኤተኛው የሰጣቸው አስተያየቶች አሉ። እስከታች ድረስ ደግሞ ባደረግነው የአባላት ውይይትም አባላትን በእነዚህ ዙሪያዎች ላይ በጥናቱ የተገኙ ግኝቶች ላይ የሰጣቸው አስተያየቶች አሉ። እነዚህን አስተያየቶችና ጉባኤው ደግሞ በአቅጣጫ ያመላከታቸውን ነጥቦች ይዘን አሁን አዲስ የተመረጠው የደይደን ማዕከላዊ ኮሚቴ እነዚህ ነጥቦች ለቅሞ ወስዶ ዝርዝር ስራዎችን በመስራት ከደንቡ ደንቡ ጋርም ሊሻሻሉ የሚገቡ ሌሎች ስያሜዎች ጋር ምን አይነት የትኛው የስያሜ ነው የክልሉ ዝርዝር በበለጠ አታግሎ የተሻለ ሌት ደረጃ ሊያደርስ የሚችሉ የምሉ ነገር እነዚህን ቀጣይ የተቋቋመ ማይከላዊ ኮሚቴ እንደ አሳይንመንት ወስዶ የሚሰራው ጉዳይ ነው እና በእኛም ጉባኤ እነዚህ ነጥቦች እየታለፉ አይደለም የሚለውን ለማንሳት ነው። የደሂድን ጉባኤ ዛሬ በመጨረሻ ቀን ውሎው የኢህአዴግ ስራ አስፈጻሚ ኮሚቴ አባላት የሚሆኑትን ዘጠኝ ሰዎች ጨምሮ በድምሩ 15 የስራ አስፈጻሚ ኮሚቴ አባላትን መርጧል። ከዚህ ቀደም ሲልም 65 የማዕከላዊ ኮሚቴ አባላትን መርጧል። አራቱ አባል ድርጅቶቹ በጅማ በባህር ዳር በመቀሌና በሐዋሳ ያደረጓቸው ጉባኤዎች መጠናቀቃቸውን ተከትሎ ዋነኛው የኢህአዴግ ጉባኤ ነገ በሐዋሳ ከተማ እንደሚጀመር ይጠበቃል። የኢህአዴግ ከፍተኛው የስልጣን አካል የሆነው ይህ ጉባኤ በኢትዮጵያ የለውጥ እርምጃዎች መወሰድ ከጀመሩና ጠቅላይ ሚኒስትር ዶክተር አብይ አሕመድ ወደ ስልጣን ከመጡ በኋላ ሲካሄድ የመጀመሪያው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የአሜሪካ ድምፅ መጽሔትን ነው እያደመጣችሁት ያላችሁት። የትንታኔ መጽሔት ይቀጥላል። በተለያዩ ሀገሮች በሚገኙ የኢትዮጵያ ኤምባሲዎች ውስጥ ለብዙ ዓመታት ሲያገለግሉ የነበሩ ሰራተኞች እንዲመለሱ መጠራታቸውን የውጭ ጉዳይ ሚኒስቴር አስታውቋል። እርምጃው አንዳንድ ጉድለቶችን የሚያቃና ነው ብለዋል የሚኒስቴሩ ቃል አቀባይ ለቪኦኤ በሰጡት ቃል። የአዲስ አበባው ዘጋቢያችን መለስካቸው አመሀ ዝርዝሩን ይዟል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ለቪኦኤ እንዳስታወቁት ትናንት በአያሌ የመገናኛ ብዙኃን እንደተዘገበው ወደ ሀገር እንዲመለሱ የተጠሩት ዲፕሎማቶች ሳይሆኑ ለረዥም ዓመታት በተለያዩ ሚስዮኖች በአገልግሎት ሥራዎች ተሰማርተው የቆዩ ዜጎች ናቸው። ይህም በሚኒስቴር መሥሪያ ቤቱ ውስጥ አሁን እየተካሄደ ከሚገኘው የመዋቅር ማሻሻያ ጋር የሚያያዝ ነው፣ አቶ መለስ ዓለም ዘርዘር አድርገው አብራርተዋል። የመስሪያ ቤቱ መዋቅር ተዘጋጅቶ ለፐብሊክ ሰርቪስ ሚኒስቴር ተቀባይነት አግኝቶ በክቡር ጠቅላይ ሚኒስትሩም ጸድቆ ወደ ስራ ለመግባት እንቅስቃሴ እያደረገ ይገኛል እና የዚህኛው አካል የሆነው በዋናው መስሪያ ቤትም በባሲዎችም ሚሲዮኖች የምንለው አጠቃላይ የተለያዩ እንቅስቃሴዎች እየተዘረጉ ነው። በዚህም መሰረት የውጭ ጉዳይ ሚኒስቴር ለረጅም ዓመታት በሚሲዮኖች በአገልግሎት ዘርፍ ሲሰሩ የነበሩ ከዘጠና በላይ ሰራተኞች ወደ አገር ቤት በሁለት ወራት ውስጥ እንዲመለሱ ጠርቷል። በሁለት ወራት ውስጥ ወደ ዋና መስሪያ ቤት ወደ አዲስ አበባ ሪፖርት እንዲያደርጉ የሚጠበቁት እነዚህ ሰራተኞች ለተለያየ አመት ከአራት እስከ ሀያ አምስት ዓመታት በኤምባሲዎች እና የቆንስላ ጽህፈት ቤቶች የሰሩ ናቸው። ስለዚህ እነዚህን የአገልግሎት ዘርፍ ሰራተኞች ወደ ዋና መስሪያ ቤት የመመለስ እንቅስቃሴ ይደረገ ነው። ይሄ እርምጃ ለምን አስፈልገ? ይህንን መስሪያ ቤት እንደ አዲስ የማዋቀር ስራ እየተሰራ ይገኛል። ሀገራችን ከምትገኝበት ውስጣዊ እና ውጫዊ ሁኔታ በመነሳት ውጤታማ የሆነ ስኬታማ የሆነ የውጭ ግንኙነት እና የዲፕሎማሲ ስራ ለማከናወን ነው። አንደኛው ከተለያዩ የባለድርሻ አካላት ጋር የተሳለጠ ፈጣን ግንኙነት፣ የሰመረ የመረጃ ፍሰት ፍሎ ኦፍ ኢንፎርሜሽን የሚባለው፣ ወጥነት ያለው ቅንጅታዊ አሰራር እንዲኖር ነው ሁለተኛው ምክንያት ሶስተኛው ቀልጣፋ የሆነ አገልግሎት አሰጣጥ ስርዓት እንዲኖር ማድረግ ያስፈልጋል። የውጭ ጉዳይ ሚኒስቴር በዋናው መስሪያ ቤት የተለያዩ አገልግሎቶችን ይሰጣል። የተለያዩ ደንበኞች አሉ። ደንበኞቻችን ዓለም አቀፍ ድርጅቶች ሊሆኑ ይችላሉ። መቀመጫቸውን አዲስ አበባ ያደረጉ የተለያዩ ሀገራት ኤምባሲዎች ሊሆኑ ይችላሉ። እንዲሁም ዋነኛው ደንበኛችን ዜጋችን የራሳችን ዜጋ ወደ ውጭ ጉዳይ መጥተው የሰነድ የማረጋገጥ ራይ ስራ አለ ወዘተ ስለዚህ ለ ወገኖቻችንም ለሌሎች ደንበኞቻችንም የምንሰጠው አገልግሎት ቀልጣፋ እና የተሳለጠ እንዲኖር ለማድረግ የሚያስችል የመዋቅር የማስተካከል ስራ እየተሰራ ይገኛል። ይህ የመዋቅር ስራው ጸድቋል በክቡር ጠቅላይ ሚኒስትሩ። የዲፕሎማቶች ዳግም ድልደራ ስራ ይከናወናል። ስለዚህ በአጠቃላይ እጅግ ፈጣን በሆነ መልኩ እየተለዋወጠ የሚገኘውን ክልላዊ ዓለም አቀፋዊና ሀገራዊ ሁኔታ ጋር ተያይዞ የሀገራችንን የውጭ ግንኙነትና የዲፕሎማሲ ስራ ተሳትፎ እየጨመረ ገበ መምጣቱ ኃላፊነታችንን በበቂ ለማወጣት የመዋቅር ማሻሻያ ማድረግ ያስፈልጋል። በዚህም ስራና ሰራተኛን የማገናኘት ስራ ነው መሰራት አለበት። ማን የተሻለ ቦታ ቢያገለግል ኃላፊነቱን በሚገባ ይወጣል፣ የውጭ ግንኙነት ስራውን የበለጠ ስኬታማ ያደርጋል በሚል የመዋቅር ማሻሻያ ስራ እንዲሁም አዲስ የስረተኛ ድልድል ለማድረግ ዝግጅት እየተደረገ ይገኛል። ለመሆኑ እነዚህ ወደ ዘጠና የሚጠጉ በተለያዩ ሚስዮኖች ሲያገለግሉ የነበሩ የአገልግሎት ሰራተኞች ወደዚህ ሲጠሩ በምን መስፈርት ነው እነዚህ ብቻ የተጠሩት? እንግዲህ እነዚህ ከአንደኛው የቆይታ ጊዜ ነው። እንግዲህ ቀደም ሲል እንደገለጽኩት የውጭ ጉዳይ ሚኒስቴር የስምሪት ጊዜ የተወሰነ ነው። ለምሳሌ በዲፕሎማት ደረጃ ዋና መስሪያ ቤት የሚሰራው አራት ዓመት ነው። በሚሲዮኖቹም ተመድበህ አራት ዓመት ትሰራለህ። የቆይታ ጊዜ የሚራዘምበት የራሱ የተለዩ ሁኔታዎች፣ ልዩ ሁኔታ የሚራዘምበት ሁኔታ አለ እና በአጠቃላይ የሚኒስትር መስሪያ ቤቱ አሰራር አለ፣ ወጥ አሰራር እና ያንን ተከትሎ ነው የሚካሄደው። ነው የሚሉኝ ትክክል? እስካሁን ድረስ ለማለት ተካሄደም ታዲያ። ይሄ እንግዲህ አንደኛው ክፍተት በመዋቅር ማሻሻያው ላይ የታየው እሱ ነው። ጉለቶቻችን ናቸው ብለው ብናስቀምጣቸው፣ ተገማች የሆነ የሰራተኛ ስምሪትና የጥሪ ስርዓታችን ጉለቶች ነበሩበት። እሱን ለማስተካከል የሚደረግ እርምጃ አካል ነው። በአሁኑ ጊዜ እነዚህን የሚተኩ ሰዎች በችሎታቸውና በመሳሰሉት ተመርጠዋል ማለት ነው የሚጠበቀው ነገር ሰራተኞች ስምሪት ይደረጋል። እንግዲህ የሰራተኛ ድርድር ሲባል እኮ አንደኛው እሱ ነው። መመለስካቸው ሰራተኞች ስራና ሰራተኛ እናገናኛለን ሲባል በዋናው መስሪያ ቤትም በዲስ ሆኖች በጣም አመሰግናለሁ። እኔም አመሰግናለሁ፣ ጊዜ ስጥልኝ። መለስካቸው አምሃ፣ አሁን ለዘገባው እናመሰግናለን። ወደ ተከታዩ ርዕስ ስንሻገር የ2012 ዲቪ ሎተሪ ከነገ ረቡ መስከረም 23 2011 ዓ ም ጀምሮ ክፍት እንደሚሆን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። በሎተሪው ለመሳተፍ የሚፈልጉ አመልካቾች ለመመዝገብ ምንም አይነት ክፍያ ለማንም መክፈል የለባቸውም ሲል ነው ያሳስበው ኤምበሲው መለስካቸው አማሀ ዝርዝሩን ይዟል። በኢትዮጵያ ዘመን አቆጣጠር ለ2012 በአውሮፓውያን ዘመን አቆጣጠር ደግሞ ለ2020 የሚውለው የዳይቨርሲቲ ቪዛ ሎተሪ ወይንም በሕጽሮት አጠራሩ ዲቪ ሎተሪ የውድድሩ ስርዓት ከነገ በስቲያ ረቡዕ ጀምሮ ክፍት እንደሚሆን የኤምባሲው ምክትል ቆንስላ ጄኔራል ማናቭ ጄይን አስታወቁ። የውድድሩ ስርዓት የሚዘጋበትም ጥቅምት 24 ቀን 2011 ወይም ኖቬምበር 6 2018 እንደሚሆን ተገልጿል። አመልካቾች ሁሉ ለማመልከት ማድረግ ያለባቸው በቀጥታ ወደ ኦፊሴላዊው የኢዲቪ ድረገጽ ገብተው በተመለከተው ጊዜ ውስጥ መመዝገብ ብቻ ነው። ይህንን ለማድረግ ምንም አይነት ክፍያ አይፈጸምም። ማንኛውም የዲቪ ሎተሪ ነጣ ለማንም አስገኛለሁ የሚል አካል አጭበርባሪ ወይንም አታላይ ነው ሲልም ኤምባሲው ያወጣው የጽሑፍ መግለጫ አጥብቆ ያስጠነቅቃል። የኤምባሲው ምክትል ቆንስላ ማናቭ ጄይን ይህንኑ አብራርተዋል። ለዲቪ ለማመልከት የሚጠየቅ ምንም ክፍያ የለም። ለዲቪ ሎተሪ ውድድር መግባት ለሁሉም ነፃ ነው። ዕጣው የደረሰው ወይም የተመረጠ ሰው ግን ለቪዛው ማመልከቻና ቪዛውን ለማግኘት ክፍያ ይጠየቃል። ወደ ውድድሩ ለመግባት ግን ለማንም አካል ገንዘብ አይከፈልም። ማናቸውም ሦስተኛ አካል ገንዘብ ክፈሉ ብሎ ከጠየቀ የማጭበርበር አድራጎት ነው። የዲቪ ዕጣ አሸናፊዎች ብቻ የቪዛ ማውጫ ገንዘብ ዩናይትድ ስቴትስ ኤምባሲ ለቃለ መጠይቅ ወይም ለኢንተርቪው ሲቀርቡ ይከፍላሉ። ከዚያ ሌላ ምንም አይነት ክፍያ የለም። መግለጫው ካተኮርባቸው ጉዳዮች ሌላው ደግሞ ምዝገባውን በተመለከተ ነው። ሕጉ የሚፈቅደው አንድ ማመልከቻን ለአንድ ሰው ብቻ ነው። አንድ አመልካች ከአንድ በላይ ማመልከቻ ቢያስገባ ከውድድሩ ውጭ እንደሚሆንም በጥብቅ ያስጠነቅቃል። እያንዳንዱ የዲቪ ሎተሪ አመልካች ማሟላት ያለበት ወይንም ያለባት የሥራ ልምድ ወይንም የትምህርት ደረጃ አለ። ቢያንስ አንድ አመልካች ከአንደኛ እስከ አስራ ሁለተኛ ክፍል ትምህርቱን በሚገባ ያጠናቀቀ መሆን እንዳለበትም የኤምባሲው መግለጫ ያስገነዝባል ሚስተር ማናፍጀይን ይህን በተመለከተ አመልካቾች በመጨረሻ ቅሬታ እንዳይሰማቸው እያስጠነቀቁ የሚከተለውን ተጨማሪ አክለዋል። እያንዳንዱ አመልካች የዲቪ ዕድል ለማግኘት የሚጠየቀውን የትምህርት ወይም የሥራ ልምድ ማሟላት ይኖርበታል። ቢያንስ የሁለተኛ ደረጃ ትምህርት ያጠናቀቀ መሆን አለበት ወይም ተመጣጣኝ የትምህርት ዝግጅት ሊኖረው ይገባል። ማለትም ዐሥራ ሁለተኛ ክፍልን ማጠናቀቅ ወይም የኮሌጅ ዲግሪ ሊኖረው ይገባል። ቲቬት የቴክኒክና ሙያ ሥልጠና ደረጃውን አያሟላም። ዐሥረኛ ክፍል አጠናቆ ወደ ቲቬት መሄዱ ከፍተኛ ሁለተኛ ደረጃ ትምህርት ማጠናቀቅን ወይም የኮሌጅ ዲግሪ መያዝን አያክልም። የአሜሪካ ኤምባሲ በሰጠው በዚህ መግለጫ ማንኛውም አመልካች እውነተኛውን መረጃ መስጠት እንደሚገባ በጥብቅ አሳስበዋል። የተሳሳተ መረጃ መስጠት እስከ መጨረሻ ወደ ዩናይትድ ስቴትስ የመግቢያ ቪዛ ሊያስከለክል እንደሚችልም ያስጠነቅቃል። የዩናይትድ ስቴትስ መንግሥት በየዓመቱ ሐምሳ ሺህ የሚሆን የዳይቨርሲቲ ቪዛ በዓለም ለሚገኙ የተለያዩ አገሮች ዜጎች ያዘጋጃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ25 ና ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አማሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክና ትዊተርም ቪኦኤ አማሐሪክ ብላችሁ ተከታተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም የእጅ ስልካችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልካችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ29 ደቂቃ ሆኗል። አስተናጋጆቻችሁ አሉላ ከበደና አዳነ ፍስሃዬንን በነጻው የስልክ መስመር ከደረሱን አስተያየቶቻችሁ ጥቂቱን እናስቀድም። አሎ፣ ቪኦኤ እንደምናላችሁ። እኔ የዘወትር አድማጫችሁ ነኝ፣ ከደቡብ አውስትራሊያ ነው የምደውለው። ቅርብ ቀናት ውስጥ አንድ ኢትዮጵያዊ ሳይንቲስት ከማንጎ ልጣጭ አንድ ነገር ፈልስፈው አግኝተው በአውስትራሊያ ሚዲያዎች ከፍተኛ መነጋገሪያ ሆኗል። ስለዚህ እባካችሁ ለሀገራችን ሊጠቅም ስለሚችል በዚህ ጉዳይ ላይ ትንሽ ዘገባ ብታቀርቡ ጥሩ ይመስለኛል። አመሰግናለሁ። የተመራማሪው ሳይንቲስቱን አድራሻ እና ስም ከሚዲያ ሊንክ ጋር አያያዤ በፌስቡካችሁ ልክላቸዋለሁ። አመሰግናለሁ። ጥና ጥሪን ቢሮዎች የዘወትር አድማጫችሁ ነኝ። ስለ ኢትዮጵያ በተመለከተ በምታቀርቡት ነገር ሁሉ የገርተኛ ነኝ። በዚህ ሳምንት ውስጥ ትዝታ አቶ ገርባንና አንዱ አለም ባቀረቡት አስተያየት ላይ አንዱ አለም በእውነት ነው ልቤ ይነካል፣ እና በሚያቀርባቸው ነገሮች በሙሉ ቃላት የለኝም። የዘር ፖለቲካ የመጨረሻ ቆሻሻ ነገር ነው ሰው ስለ ሰው ነው ማሰብ ያለበት። ሰው ሰው መሆኑ መከበር አለበት። ማናችንም ብንሆን ለመልካም ነገር መዘጋጀት ነው ያለበት። ኢትዮጵያ ልትድን የምትችለው ሰው ሰው በመሆኑ ማሰብ ስንችል ብቻ መሆኑን እንዲታወቅልኝ በትህትና ጠይቃለሁ። አመሰግናለሁ። ትዝታ ያቀረብሽውን በቀለ ገርባን እና እንደ አለምን ውይይት አድምጫዋለሁ። በጣም ኢንተረስቲንግ ነው ደስ የሚል ነበረ። ከሁለቱም የሰማነው መልስ በጣም ቆንጆ ነው። ይሁንና እኔ በቀለ ገርባ ኢኖሴንት ሰው ነው ብዬ የምገምሰው ነበርኩኝ። ለእሱ መፈታትም የኢትዮጵያ ሕዝብ ጩኋል። ለእሱ ብቻ ሳይሆን በአል አግባብ የታሰሩት ሰው ኢትዮጵያውያን እንዲፈቱ የኢትዮጵያ ሕዝብ ብዙ ጩኋል። በእሳት ላይ የሚከፈቱት ዘመቻ ሰሪ ያልሆነ ዘመቻ ነው። እነሱ በሚገባ ተጠቅመውበታል። በዚህ ሬዲዮ ጣቢያና ቴሌቪዥን እንዴት የእሳት እሳትም ደግሞ በየስርቻው የገባ የኦሮሞ ህዝብ የደረሰበትን ግፍና በደል ሲዘግብ እንደነበረ የሚታወቅ ነገር ነው። ዛሬም የተቹት ነገር ቢኖርም ደግሞ ትክክለኛውን ሀቁን አስመርኩዘው ነው አስረግጠው ነው የተናገሩት። ለዛ ግን ቅን መልስ መስጠት ይገባ ነበር። ክቶ በቀለ ሊዘለው ነበረ መልሰሸዋል። አስተያየቶቻችሁን ያደረሳችሁን በሙሉ እናመሰግናለን። ሌሎቻችሁም ተዘዋዋሪ የስልክ መስመራችን እናስታውስ፣ 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጹ መሳሪያ መሰረት አኖሩልን። በኢሜይል ለሚቀናችሁ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። የምሽቱ አየር ስርጭት ፕሮዲሰር ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲሰራችን አበባዩ ገበያው ነች። የዜና ትንታኔው መጽሔት አስተያየታችሁም የሚሰናዱበት ክፍለ ጊዜ ተጠናቀቀ። ሙዚቃ እንጋብዛችሁ። ጎሳዬ ተስፋዬ ነው፣ አራዳ የሚለውን ዜማ የሚጫወት ነው። man is and let us ya ass ya night so tsas what us ass so to drama and man is kind so ya chill just us and so

But if not call be But i yajijeikssyae sasa yanyanes ssa

ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 ና በ25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ጎሳዬን ነበር አራዳን የተጫወተልን፣ እናመሰግናለን። አሁን ወደ ቀዳሚው የሁለተኛው አጋማሽ ስርጭት እንለፍ። ለቡራዩ ጉዳተኞች የተላከ እርዳታ በቡራዩ ህውከት ጉዳት ለደረሰባቸው ዜጎች እርዳታ የሚውል ከ13 ሚሊዮን ብር በላይ በውጭ ከሚኖሩ ኢትዮጵያውያን ማሰባሰቡን ዓለም አቀፍ ትብብር ለኢትዮጵያውያን መብት የሚባለው ድርጅት ገልጿል። እንቅስቃሴው ኢትዮጵያውያን ለኢትዮጵያውያን እንደሚቆሙ የታየበት ነው ብሏል። የድርጅቱ መሪ አቶ ታማኝ በየነ። መለስካቸው አመሃ ዝርዝር አለው። ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮፕያንስ የተሰኘ ግብረ ሰናይ ድርጅት በቅርቡ በቡራዩ ከተማ ተፈጥሮ በነበረው ግጭት ለተጎዱ ኢትዮጵያውያን ከአስራ ሦስት ሚሊዮን ብር በላይ ከኢትዮጵያ ውጭ ከሚኖሩ ወገኖች ማሰባሰቡን ገለጸ። የድርጅቱ መስራች ዕውቁ የኪነ ጥበብ ሰውና አክቲቪስት አቶ ታማኝ በየነ እንዲሁም በሀገር ውስጥ ለዚሁ ተግባር ከተቋቋመው ኮሚቴ ጋር ሆኖ በሰጠው ጋዜጣዊ መግለጫ ይህንን ገንዘብ ለማሰባሰብ ብዙ እንዳልተሠራ አስታውሶ ይህንን ብሎ ነበረ ኢትዮጵያዊነት መውደቅ አለመውደቁን የምናሳይበት ደቂቃ ነው በሚል ስሜት በውጭ የሚኖረውን ኢትዮጵያዊ ጥሪ አድርጌ ነበር እስከዛሬ በውጭ ያለው ኢትዮጵያዊ እንደዚህ በልህ ተነሳስቷቸው አላቅም በጣም በአፋጣኝ በሆነ ሁኔታ ምላሽን ሰጥቷል ያ ምላሽ እኛ የምናስበውን ይህንን የቡራዩና አካባቢ ችግር ይፈታል አይደለም ወገን እንዳላቸው ግን አሳይቷል ኢትዮጵያውያን ወገኖች ከኋላቸው እንዳሉ ይሄ ነው። አሁን የተገኘው ገንዘብ ምን ያህል እንደሆነም ይፋ አድርገዋል። አንዘጋው የእርዳታውንትን አሁን ግን የሚያሳየኝ 486783 የአሜሪካን ዶላር ተሰብስቧል። ይሄ በውጭ በምንኖረው ኢትዮጵያውያኖች የመጀመሪያው ነው። ከዚህ በላይ ግን መሆን እንደሚችል፣ ይሄኛውን ፕሮጀክት በማሳካት የተሻለ ነገር መስራት እንደሚችል አምናለሁ። ህብረተሰቡን በተለያየ ምክንያት እንደ ኢሳት አይነቶችን ሚዲያዎች ለማቋቋምና ተቋቁሞን ስምንት ዓመት እንዲጓዝ በመላው ዓለም ስዘዋውር የህብረተሰቡን ስሜት አይቸዋለሁ። ሰርተን ካሳየነው መርዳት የሚችል አቅም ያለው ጥሩ ልብ ያለው ኢትዮጵያ ነው በውጭ ያለውና ከዚህ የተሻለ እናደርጋለን። ይህ አሁን የተገኘው ገንዘብም ሆነ ወደፊት የሚገኘው ገንዘብ ለቡራዩ ተጎጂዎች ጊዜያዊ ችግር መፍቻና ማቋቋሚያ የሆን ዘንድ በኮሚቴው ቁጥጥር ስር ሆኖ ልዩ የባንክ ሂሳብ መከፈቱም ተገልጸዋል። ገንዘቡን በመንግስት ወገን የሚቆጣጠረውም የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን መሆኑን ታውቋል። የኮሚሽኑ ምክትል ኮሚሽነር አቶ ዳመነ ዳሮታ ገንዘቡን ከአቶ ታማኝ እጅ ተቀብለዋል። በመጨረሻም በሀገር ውስጥ ላሉ በጎ አድራጊዎች በኢትዮጵያ ንግድ ባንክ የተከፈተውን የሂሳብ ቁጥር አቶ ታማኝ በየነ ይፋ አድርጎታል። ኮሜርሻል ባንክ ኦፍ ኢትዮጵያ ሼል ዴፖት አቁታላችሁ፣ እዛ ነው ብራንቹ አካውንት ነበሩ አንድ ዜሮ ዜሮ ዜሮ ሁለት አምስት ስምንት ስድስት ዘጠኝ አራት ሰባት ሰላሳ ስድስት። አንዴ ልትገመው አንድ ዜሮ ዜሮ ዜሮ ሁለት አምስት ስምንት ስድስት ዘጠኝ አራት ሰባት ሶስት ስድስት። ይሄ ኮሜርሻል ባንክ ሼር ዲፖ ያለው ነው። ዓለም አቀፍ ትብብር ለኢትዮጵያውያን መብት ከተቋቋመ አምስት ዓመት እንዳለፈው እና በኢትዮጵያ ውስጥ በተለያዩ ስፍራዎች በዜጎች ላይ የደረሰውን ጉዳት ለማቃለል የተቻለውን ሁሉ ሲሰራ ቆይቷል በጋዜጣዊ መግለጫው ላይ ተመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዚህኛውም ዘገባው እናመሰግናለን። ዛሬ መለስካቸው በርከት ያሉ ዘገባዎችን ያደረሰን። ዜርስትልን የአማራ ዲሞክራሲያዊ ፓርቲ ኢዴፓ አስ አዴፓ ይቅርታ አድማጮች የአማራ ዲሞክራሲያዊ ፓርቲ አዴፓ አስራ ሁለተኛ ድርጅታዊ ጉባኤውን አቶ ደመቀ መኮንን ሊቀመንበር አቶ ገዱ አንዳርጋቸውን ምክትል ሊቀመንበር አድርጎ በመምረጥ ዛሬ እኩለ ቀን ላይ ጉባኤውን ማጠናቀቁ ተገልጠዋል ጉባኤው ስልሳ አምስት የማዕከላዊ ኮሚቴ አባላትን የመረጠ ሲሆን ከነኚህም ውስጥ አስራ አንዱ ሴቶች መሆናቸው ተገልጧል ከስልሳ አምስቱ የማዕከላዊ ኮሚቴ አባላት ውስጥ አርባ አራቱ አዳዲስ ሲሆኑ ቀሪዎቹ ነባሮች መሆናቸውን ተመልክቷል። ከነኚህ በተጨማሪ 13 የድርጅቱ አስፈጻሚና ዘጠኝ የኢህአዴግ ስራ አስፈጻሚ አባላቶችንም መምረጡ ተገልጧል። ቆየት ብለን ሙሉ ዘገባው እንድደርስ እናቀርባለን። አድማጮች አሁን ተከታዩ ከኢትዮጵያ የሳተላይት ቴሌቪዥንና ሬዲዮ ኢሳት ስራ አስኪያጅ ጋር ወደ ተደረገ ቃለ ምልልስ የሚወስደን ይሆናል። ባለፈው ቅዳሜ በኢትዮጵያ ወቅታዊ ሁኔታ ላይ ባሰራጨነው ውይይት ከተሳታፊዎቹ አንዱ የነበሩት አቶ በቀለ ገርባ ኢሳትን የኢትዮጵያ የሳተላይት ቴሌቪዥንና ሬዲዮ የዜና ማሰራጫን በስም ጠርተው ሕዝብን ከሕዝብ በማጋጨት ከሰዋል። የኢሳት ማኔጂንግ ኤዲተር አቶ አበበ ገላው አቶ በቀለ የተናገሩት እርምት እንደሚያስፈልገው ገልጸው እድል እንዲሰጣቸው ጠይቀዋል። በዚህ መሰረት የፕሮግራሙ አዘጋጅ ስታበላቸው አነጋግራቸዋለች። ቀጥሎ ይቀርባል። የኢሳት ማኔጂንግ ዳይሬክተር አቶ አበበ ገላው ናቸው። ወደ ውይይቱ። አቶ አበበ ገላው የኢሳት ማኔጂንግ ዳይሬክተር፣ በጣም ነው የማመሰግነው። እንግዲህ ባለፈው ቅዳሜ ያስተላለፍነው ውይይት አንዱ የውይይት ተሳታፊ አቶ በቀለ ገርባ አንድ ሁለት ቦታ ላይ ነው በውይይቱ ስለ ኢሳት ስም ያነሱት። አንድ አጠር ያለ አለ። መጀመሪያ እሱን አሰማሃለሁ፣ ከዛ በኋላ ደግሞ ረዘም ያለውን አሰማሃለሁ። ወዲያው በሚዲያ ይሄን ያህል ሰዎች እንዲ በእንዲ እንዲ አይነት ሁኔታ በኦሮሞ በቄሮዎች እንዲ አይነት ነገር ተደርጓል የሚል ነገር በዜና ማሰራጫ በተለይም ደግሞ አሁን ኢሳት ብለን በጠቀስ ነው ሚዲያ አማካኝነት እየተራገበ ሲሄድ ሶስቱም የተቀናጀ ነው። ከአንድ አካባቢ የመነጨ ነው። አንድ የፖለቲካ ድርጅት የሚመራው ነው የሚል እምነት አደረብኝ። እንግዲህ አቶ አበበ፣ ከዛ ደግሞ ወደ መጨረሻ ላይ በውይይታችን ውስጥ ዘርዘር አርገው ሲያስረዱ እንዲህ አሉ። አሁን እኛ ስሙን ጠቅሰን ያነሳ ነው ሚዲያ ወገንተኛ አይደለሁም ብሎ ቢልም እንዴት አይነት ወገንተኛ እንደሆነ ለአድማጭ ለኢትዮጵያ ሕዝብ መተው አስፈላጊ ይመስለኛል። ይሄ ሚዲያ የሚያስደስታቸው ሰዎች እንዳሉ እናውቃለን። ነገር ግን በአንጻሩ ደግሞ እጅግ በጣም የማይረኩበት ወይንም ደግሞ የሚቃወሙ ኢትዮጵያውያን እንዳሉ ሚዲያ ተቋሙ ያውቅ እንደሆነ አላውቅም። ግን አንድ ነገር ጠቅሼ ለማለት ያህል ለማለት ያህል ከዚህ በፊት ለምሳሌ ኦሮሞን ትግልና ጤሮዎችን በተመለከተ ያቀረባቸው ቪዲዮዎች አሉ። የሐሰት ቪዲዮዎች፣ ሌላ ቪዲዮ አስገብቶ ሌላ ዘፈንና ሌላ እንትን አስገብቶ ህዝቡን ለመቀስቀስና ወደ ከፍተኛ ግጭት ለመውሰድ ያደረገው ጥረት ህዝባችን ራሳችንን የምናውቀው ነው። በኋላ በአንዱ ጉዳይ ላይ ቅርታ እንደጠየቀም ይታወቃል። ነገር ግን ይቅርታ ያልጠየቀባቸው ሌሎች ነገሮችም አሉ። የግለሰቦችን ስም ከማጥፋት ጀምሮ በቡድኖች እና በህዝቦች ላይ የሚያደርገው ዘመቻ ቀላል አይደለም። አንድ ትንሽ ምሳሌ ተቅሽልለት ና ትንተና ወይንም ትኩረት በሚለው ፕሮግራማቸው ሲያቀርቡ ስላወጣ ነው። መግለጫ ድርጅቶች ናቸው መግለጫውን ያወጡት። ነገር ግን ቀኑን ሙሉ ለምሳሌ ታሊ አድርጌ ሀያ ሁለት ጊዜ የኔን ስም አቶ በቀለ ገርባ ብለው የኔን ስም ሀያ ሁለት ጊዜ አንስተው አብጠልጥለው እንደፈለጉ እንደፈለጉ አድርገው ቀኑን ሙሉ ሲሰድቡኝ ውለው ተቀባብለው እና ይሄ ምን አይነት ሚዲያ ነው? ማን ነው ከኔ ጀርባ ያለ ሰው? ማን አለ? የኔስ ደጋፊ ይኖር ይሆን አይኖር ይሆን? ይሄንን ያውቁ። ራሴን መከላከል በማልችልበት ሁኔታ ይህን ያህል በአንድ ሰው ላይ ዘመቻ ማድረግ አስፈላጊነቱ ምንድን ነበረ የሚለውን ብንመለከት፣ ነገር ግን ከግለሰብ ስምና ዝና የበለጠ ህዝቦችን ማጋጨቱ ደግሞ ኢሞራላዊና ህገ ወጥ ስለሆነ ይሄ ይቁም አይገባም፣ ትክክል አይደለም፣ የሚል መግለጫ ነው ያወጣ ነው። ግን ይሄ ሚዲያ ፈጽሞ ፈጽሞ ታማኒ ነው ለማለት ወይንም ደግሞ ኢትዮጵያን ህዝብ እያገለገለ ያለ ሚዲያ ሳይሆን ህዝቦችን ለማጫረስ ሆን ብሎ አቅዶ እየሰራ ያለ ሚዲያ ነው። ትልቅ ክስ ነው። አቶ አበበ ገላው አንተ መልሱን ስጠን። በመጀመሪያ አቶ በቀለ ገርባ እኔ በበኩሌ ያለኝን ክብር እገልጻለሁ። የተናገሩት ነገር ትክክል ባይሆንም አቶ በቀለ ማንም በማይክደው ሁኔታ ትልቅ ትግል ያደርጉ ኢትዮጵያዊ ናቸው። ለእርሳቸውም እኛ ትልቅ ክብር ነው ያለን። ስለዚህ ይሄንን በመጀመሪያ ላስረግጥ እፈልጋለሁኝ። ይሁንና ግን ያቀረቡት መረጃ የሰዓትን በተመለከተ አንደኛ ስሜታዊ የሆነ ይመስለኛል። ከዚህ በፊት እንግዲህ የወጣ የተሰጠ መግለጫ ነበረ በአምስት የኦሮሞ ድርጅቶች ነን የሚሉ ያወጡት የጋራ መግለጫ። በዛ ላይ ኢሳት ተነስቷል። የተነሳውም ጠላት ተደርጎ ነው። ይሄ አግባብነትም የለውም ትክክልም እንዳልሆነ ያ በተደጋጋሚ የገለጽንበት ሁኔታ አለ። እንግዲህ በአሜሪካ ድምጽ ሬዲዮ በቀረቡበት ጊዜ እንደ ቅሬታ የምናነሳው ጉዳይ ምንድን ነው? ሚዛናዊ ባልሆነ መንገድ ነው የቀረበው። ክስ ሲቀርብ ለዛ ክስ አንደኛ መረጃ ማቅረብ ሊጠየቁ ይገባ ነበረ። ይሄ አሁን የኢሳት የሚሰራው ስራ ይፋና በአደባባይ ማንም የሚያውቀው ነው። እኛ ተክተን እሳቸው እንዳሉት ሕዝብን ከሕዝብ ለማጋጨት የምንሰራ ሚዲያ አይደለንም። በእርግጥም ኢሳት ለኢትዮጵያ ሕዝብ ትልቅ አቅም የፈጠረ የጭቁኖች ድምፅ አድርገን ራሳችን የምናየው ይሄ፣ ደግሞ የኦሮሞን ሕዝብም ይጨምራል። እሳቸውም አቶ በቀለ ገርባም እስር ቤት በነበሩ ጊዜ ከማንም በላይ እንዳይረሱ የእሳቸውንም ኢፍትሀዊ የሆነ እስርና በእስር ቤት ይደርስባቸው የነበረውን ሰቆቃ አጉልቶ ሲያሳይ የነበረው ኢሳት ሚዲያ ነው። ይሄ እንግዲህ የታወቀ ሀቅ ነው። አሁን ወደ አነሱት ጉዳይ ለመመለስ ያህል ድርጅታችን ኢሳት እሳቸው እንዳሉት አይደለም። በተለይ የቄሮን ስም አንስቶ ባላ ያለ አግባብ ያጠፋበት ሁኔታ አለ እኛ ቄሮ ይሄን ይሄን ወንጀል ሰራ ብለን ያቀረብንበት ነገር የለም። ከዚህ በፊት በመንግስት ሚዲያዎች የቀረቡ ክሶች ነበሩ፣ በቄሮ ስም የሚል በቄሮ ስም በተደጋጋሚ በተለይ በኦሮሚያ ክልል ውስጥ የቄሮን ስም የተጠቀሙ ወንጀል የፈጸሙ ሰዎች እንደነበሩ የተነሳበት አለ። ያ እንግዲህ በእሳት ቀርቧል፣ ጥያቄ የለውም። ግን እዚች ላይ ቆም አድርጌ ከካሜሩን የመጣ ከምዕራብ አፍሪቃ የመጣ ቪዲዮ የሰው ቀብር ሲያሳይ እዛ ላይ ደግሞ ቄሮ የሚጨፍርበት ኢሳት አስተላልፏል የሚል ነገር ግን ይቅርታ ጠይቆበታል የሚል አለ። በዚህ ባለፈው በቡራዩ ደግሞ ያው ቄሮ የጋሞን ተወላጆች ገድሏል ከሚል በተጓዳኝ ጉዳዩን ለመመርመር እንደ ሚዲያ እንግዲህ ግጭቱ እንዴት ተቀሰቀሰ እንዴት ነው እዛ ቦታ የደረሰው? ከኦሮሞ በኩልስ የተጎዳ ያለ ወይ የሚል ዘገባ ኢሳት አቅርቧል። ምክንያቱም አሁን በዚሁ ቅዳሜ በቀረበው ውይይታችን ንብረት እንደወደመ በኦሮሞ ስም ያሉ ባንኮች፣ ትምህርት ቤቶች፣ ሱቆች፣ የልብስ መደብሮች እንደወደሙ እና ሰልፍም እንደነበረ እዛ ሰልፍ ላይም ደግሞ ከአዲስ አበባ ውጡ ተባለ ብለው ሲናገሩ ነበርና ኢሳት ይሄንን አገናዝቦ ነው ስለ ቡራዩ ግድያ ዘገባ ያቀረበው። ቪዲዮውን በተመለከተ ቀደም ብሎም እንደጠቀሽው ይሄ አንደኛ እኛ የሰራነው ቪዲዮ አይደለም፣ በሶሻል ሚዲያም በስፋት የተሰራጨ ቪዲዮ ነው። ይሁና ግን ኢሳት ላይ መቅረብ የለበትም ነበረ። በወቅቱ ያቀረቡት ሰዎች በችኮላ በደንብ ሳያጣሩ ያንን ቪዲዮ ለቀቁ። እኛ ለዚህ ኃላፊነት ወስደን በይፋም ይቅርታ ጠይቀናል። ይሄንንም ደግሞ ያደረጉት የኛ የስራ ባልደረቦችንም ማስጠንቀቂያ ሁሉ ሰጠናል። ለምን ታይቶና አንድ መረጃ ሲመጣ ታይቶና ተመርምሮ ተፈትሾ መቅረብ እንዳለበት የእኛም ፖሊሲ ግልጽ በሆነ ሁኔታ ያስቀምጣል። ያ ፕሮሲጀር አልተከተለም ነበረ ያ ቪዲዮ ሲቀር። ስለዚህ ያ ቪዲዮ ትክክልም አለመሆኑን እኛም ማምነንበት በይፋ ወተን ይቅርታ የጠየቅንበት ሁኔታ ነው ያለው። ከዛ በተረፈ ይሄ የባንዲራን በተመለከተ ይሄ የኦነግን መግባት ተከትሎ ከባንዲራ ጋር በተያያዘ ሁኔታ በአዲስ አበባ ውስጥ ግጭቶች እንደነበሩ ይሄንን ዘግበናል። እነዚህ ግጭቶች ዋና መንስያቸው የባንዲራ ጉዳይ ነው። አሁን ይሄ የዘር ጉዳይ ተደርጎ ታየ እንጂ የባንዲራ ግጭት እንደሆነ ነው እኛ የምናውቀው ባለን መረጃ መሰረት። ከዛ በተረፈ በግጭቱ ወቅት የተለያዩ መፈክሮች የሚሆኑ የተለያዩ ጥቃቶች እየተሰነዘሩበት ሁኔታ እንዳለም ገልጸናል። ይሄ ግልጽ በሆነ ሁኔታ የተቀመጠ ነገር ነው። ግን በተባለበት በተለይ የቡራየን በተመለከተም እንደዚሁ ዘገባ አቅርበናል። ያ ዘገባ መሰረት ያደረገው በአካባቢው የተፈናቀሉትን ሰዎች ቃለ ምልልስ አርጎ የተሰራ ነው። ለወደፊት ደግሞ የበለጠ መርምረን እርግዳዊ አሁንም በመርመራ ራ እያለ እንደ አቶ አበበ እዛች ላይ ጋዜጠኛ ለጋዜጠኛ ያ ዘገባ ሚዛናዊ የሁሉንም ድምጽ ያካተተ እንግዲህ እንደምታቀው አንድ ተጎጂ ማህበረሰብ ጋር ሄደ ስራ በምትሰራበት ጊዜ ያ ማህበረሰብ በጣም ስሜቱ የተነካ የቆሰለ እርግጥም ደግሞ የቡራዩ በጣም አሰቃቂ ስለነበረ ከዛ የተረፉ ሰዎች የሚናገሩት በሌላ በኩል ሚዛናዊ የሚሆንበትን ወይንም ደግሞ ሁለገብ ሆኖ ሁሉንም የነበረውን ሁኔታ የሚገነዘብበት ዘገባ ቀርቦ ነበር ወይ ለማለት ነው። እኔ ዘገባው ላይ ችግር አለ ብዬ አላምንም። ለምንድን ነው የማታም ነው ብትይኝ፣ በአንድ በኩል ቀደም ብሎም አንችም እንዳልሽው ተጎጂ የሆኑ ከአካባቢ የተፈናቀሉ ሰዎች ናቸው በዋናነት መረጃ ለኢሳት የሰጡት። ኢሳትም እነዚህን ሰዎች ቃለምልስ አድርጎላቸዋል። ከዛ በተጨማሪ ደግሞ ፖሊስ አጣርቻለሁ ጉዳዩንም እየመረመርኩ ነው ያለበትንም እንደዚሁ አቅርበናል። ማጣራትም ያለበት ፖሊስ ነው በዋነኛነት ከዛ በተረፈ ወደ አካባቢው የሰው ኃይል አላክንም። ወደፊት ግን ልከን የበለጠ አጣርተን እናቀርበዋለን። ይሄ እንግዲህ ማንም ሚዲያ የአቅሙን ያህል ነው የሚሰራው። ጉዳዩን በተመለከተ ግን አሁንም ወደፊት ብዙ ሊሰራበት የሚችል ነገር ነው። ዞሮ ዞሮ ግን ትልቁ ቁም ነገር ምንድን ነው? አሁን ኢሳት በጠላትነት ሊፈረጅ የሚችል ሚዲያ እንዳልሆነ መቼም ሁላችንም እናውቃለን። ስህተቶች አይሰራም ማለት አይደለም። የአሜሪካ ድምጽ ሬዲዮም ይሳሳታል፣ ኢሳትም ይሳሳታል፣ ሴኔንም ይሳሳታል እነዚህ ትላልቅ የተባሉት ሚዲያዎችን ሁሉ ይሳሳታሉ። ሲሳሳቱ እርምት ያደርጋሉ በተሳሳቱባቸው ጉዳዮች። አሁንም አደባባይ ወጥቶ አንድን ሚዲያ ከመወንጀል በፊት ይሄ ሚዲያ እዚህ እዚህ ጋር ስሰርቷልና ርምት እንፈልጋለን ተብሎ ነው የርምት ጥያቄ ነው ሊቀርብ የሚገባው ለሚዲያ፣ እንጂ የህዝብ ጠላት አድርጎ መፈረጅ በምንም አይነት ሁኔታ ትክክልም አይደለም፣ አያሰራም። ወደፊትም ደግሞ ሁላችንም ለምናልማት ሁሉም ኢትዮጵያዊ በኩልነትና በጋራ የሚኖርባትን ኢትዮጵያ ለመፍጠር በሚደረገውም ትግል ደግሞ ይሄ አይነት አካሄድ የበለጠ ነገሮችን አስቸጋሪ ያደርገዋል እንጂ ለማንም ጠቀሜታ የለውም። አቶ በቀለም ደግሞ እንዳሉት የኢሳት ዋና ዓላማ ህዝቦችን ማጋጨት አይደለም። ኢሳት ለረጅም ጊዜ እንግዲህ ስምንት ዓመት ያህል የኢትዮጵያን ህዝብ ምን ያህል እንዳገለገለው ማንም የሚያውቅ ነው። ቅሬታ የሚኖራቸው ወገኖች ይኖራሉ። ሁሉንም ልናስደስት አንችልም። እኛም ደግሞ ለማስደስት አይደለም ይሄንን ስራ የምንሰራው። ይሁንና ግን በርካታ የሆኑ መረጃዎች በየእለቱ በኢሳት በኩል ህዝቡ ለህዝብ ይደርሳሉ። ከእነዚህ መሀል ችግር ያለባቸውም ቢኖሩ አግባብ ባለው ሁኔታ እነዚህ እርምት መጠየቅ ነው ተገቢው ነው እያልን ያለ ነው። አቶ አበበ ገላው የኢሳት ማኔጂንግ ዳይሬክተር፣ አመሰግናለሁ። ለወደፊትም እንዳልከው የማይሳሳት ሚዲያ የለም። ዋናው ግን ከስህተት አርመን በትክክል ለመስራትና ህዝብን በቅንነት ማገልገል ነውና ሁላችንም እንሳሳታለን ለማለት ነው። ከተሳሳትንም ደግሞ እናርማለን። እና ስለ አጋጣሚ አንድ መልእክት እንደው እድል ከሰጠሽኝ አሁንም ይሄን በተመለከተ ማለት የምፈልገው ነገር ምንድን ነው? ቅሬታ ማንም ሰው ሲኖረው በኢሳት ላይ በራችን ክፍት ነው። ስልክ ሊደወልን ይችላል፣ ኢሜይል ሊደረግልን ይችላል። ባለው መድረክ ሁሉ እኛን በተለይ ከማኔጅመንቱም ከኤዲተሮቹም ጋር ተነጋግሮ እርምት እንዲደረግ መጠየቅ ያስፈልጋል። እኛም ደግሞ ለዛ ዝግጁ ነን። እሺ በጣም ነው የማመሰግነው ስለ ጊዜህ። አመሰግናለሁ ትዝታ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ፣ ዩናይትድ ስቴትስ እና ናይጄሪያ እንደ አውሮፓውያን አቆጣጠር በ2015 ዓ ም በተፈራረሙት የሁለትዮሽ የልማት ግቦች ተራድኦ ስምምነት የተዘረዘሩትን ግቦች ናይጄሪያ ትመታ ዘንድ ተጨማሪ እርዳታ መስጠቱን አስታውቋል። የ25 ሚሊዮን ዶላር ተጨማሪ እርዳታው የናይጄሪያ የክፍላተ ሀገር መንግስታት ግልጽነትን ለማዳበርና ሙስናን ለመዋጋት የታቀደውን የሀገሪቱን የግልጽ መንግስት አጋርነት ለማጠናከር የገቡትን ቃል ተግባራዊ እንዲያደርጉ በማገዝ መልካም አስተዳደርን ለማጠናከር እንደሚውል ርዕሰ አንቀጹ አውስቷል። ተጨማሪ አንድ ነጥብ አምስት ሚሊዮን ዶላር ደግሞ በዩናይትድ ስቴትስ ፕሬዝደንታዊ አጣዳፊ የጸረ ኤድስ መርሃ ግብር ፔፕፋር አማካይነት በተወሰኑ የናይጄሪያ ክፍላተ ሀገር የህዝብ ጤናና ትምህርት እንዲሻሻል ለመርዳት ይውላል ብሏል። አያይዞም የዩናይትድ ስቴትስ መንግስት በአምስት ዓመቱ የልማት ግቦች ስምምነት እስካሁን የሰጠው እርዳታ አንድ ነጥብ አንድ ቢሊዮን ዶላር መሆኑን እርስ አንቀጹ አክሏል። ዩኤስኤአይዲ የናይጄሪያ የጤና ጥበቃ ስርዓት እንዲሻሻልና አጠቃላይ ህዝቡ የሚያገኘው አገልግሎት ተደራሽነት እንዲጎለብት ከሀገሪቱ የጤና ሚኒስቴር ጋር ሆኖ በመስራት ላይ እንደሚገኝ ገልጿል። የልማት ተራድኦ ድርጅቱ ከሌሎችም በርካታ የናይጄሪያ የመንግስት ተቋማት ጋር በትብብር እንደሚሰራ ነው ያከለው። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ተጠባባቂ ሚሽን ዲሬክተር ኤሪን ሆለረን ሲናገሩ በአፍሪካ ከፍተኛው የህዝብ ብዛትና ኢኮኖሚ ያላት ናይጄሪያ በሀገሪቱ የወደፊት እጣ ፈንታ ላይ ከፍተኛ አንደምታ ያላት መሆኑን ዩናይትድ ስቴትስ ታምንበታለች፣ ካሉ በኋላ ዩኤስኤአይዲ ናይጄሪያ ያሉባትን የልማት ፈተናዎች እንድትወጣ ከመንግስቷና ከህዝቧ ጋር በአጋርነት መስራቱን ይቀጥላል ሲሉ የተናገሩትን ጠቅሶ የዛሬውን ርዕሰ አንቀጽ ጽሑፉን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን የዜና ማጠቃለያ እናነባለን። የዩናይትድ ስቴትስ ፌዴራል ምርመራ ቢሮ ለሀገሪቱ ጠቅላይ ፍርድ ቤት አባልነት በታጩት ብሬት ካቫኖ ላይ የጀመረው የወሲብ ጥቃት ምርመራ በወጣትነታቸው ጊዜ ኃይለኛ የአልኮል ጠጪ ነበሩ ወደሚለው ክፍ ወደሚለው ክስ ሰፍቷል። ዶክተር ክሪስቲን ብሌዝፎርድ እንደ አውሮፓ አቆጣጠር በ1982 ዓ.ም ሁለቱም የሁለተኛ ደረጃ ተማሪዎች እያሉ ካቫኖ የወሲብ ጥቃት ፈጽመውበኛል በሚል ለሕግ መወሰኛ ምክር ቤት የፍርድ ኮሚቴ አባላት ቃላቸውን ሰጥተዋል። ካቫኖ በበኩላቸው አላደረግኩም በሚል የማስተባበያ ቃላቸውን ለኮሚቴው አሰምተዋል። ከኃይለኛ ጠጭነታቸው የተነሳ ስካሩ ከበረድዳቸው በኋላ ያደረጉትን አያውቁም ነበር የሚለውንም ክደዋል። ይሁንና ተማሪዎች እያሉ ጓደኛቸው የነበሩ ቻድ ሉዲንግተን ኃይለኛ ጠጭ እንደነበሩና በሚጠጡበት ወቅት ንዴታማና ኃይል ተጠቃሚ እንደነበሩ ተናግረዋል። የዩናይትድ ስቴትስ ወታደራዊ ኃይል በደቡባዊ ሶማሊያ በከፈተው ጥቃት ቢያንስ ዘጠኝ የአልሸባብ ሚሊሻዎች መግደሉን ገልጿል። ጥቃቱ የተከፈተው በመንግስት ኃይሎች ላይ የአማጽያን ጥቃት ከተፈጸመ በኋላ ነው ተብሏል። አፍሪካ ኮማንድ የተባለው የዩናይትድ ስቴትስ እዝ በገለጸው መሰረት ቢያንስ አንድ የአልሸባብ አማጺ በአየር ጥቃቱ ቆስሏል። ጥቃቱ ትላንት የተከፈተው ከሶማሊያ መንግስት ጋር በመተባበር ነው። ኪስማዩ ከተባለችው ደቡባዊት ከተማ አርባ ኪሎ ሜትር ርቆ በሚገኘው ቦታ ላይ ነው። የአየር ድብደባው የተካሄደው ዩናይትድ ስቴትስ በፈረንሳይ የሚመራ ወታደራዊ ኃይል በአማጽያን ላይ የሚያካሄደውን ወታደራዊ እንቅስቃሴ መደገፉን እንደማትቀንስ ለፈረንሳይ አረጋግጣለች። አዳነችን ለማጠቃለያ ዜናዎቹ እናመሰግናለን። አድማጮች የዕለት ማስታወሻ አለን ዴይ ኢን ሂስትሪ ብዙ ጊዜ በዝግጅታችን መጨረሻ ላይ እንደምናቀርበው ዛሬ ዕለቱ መስከረም 22 የዚህን ዕለት ተንተርሶ ከተከናወኑት ሦስት ክንውኖች እናነሳለን። መስከረም 22 928 ልክ የዛሬ 83 ዓመት የሙሶሎኒ ጦር በኢትዮጵያ ላይ ጥቃት ከፈተ። ስመ ገናናው የመብቶች ተሟጋችና የሰላም ትግል ጽንሰ ሐሳብ አባት በመባል የሚታወቁት ማኅታማ ሞሐንዲስ ጋንዲ የተወለዱት ልክ የዛሬ 149 ዓመት ነው። መስከረም 22 1862 ዓ ም ነበር። ልክ የዛሬ 51 ዓመት ዛሬ መስከረም 22 1960 ዓ ም በዩናይት ስቴትስ ታሪክ የመጀመሪያው ጥቁር የጠቅላይ ፍርድ ቤት ዳኛ ቱርጉድ ማርሻል ቃለ መሐላ ፈጽመው ስራ ጀመሩ። የማጠቃለያ ዜና። አንድ ተጨማሪ ዜና ሊኖረን ነው አዳነች። የአማራ ክልል ገዢ ፓርቲ የሆነው የአማራ ዴሞክራሲያዊ ፓርቲ ኤዴፓ 12ተኛ ድርጅታዊ ጉባኤውን አቶ ደመቀ መኮንንን ሊቀመንበር አቶ ገዱ እንዳርጋቸውን ምክትል ሊቀመንበር አድርጎ በመምረጥ ዛሬ እኩለ ቀን ላይ አጠናቋል። ጉባኤው ብሪጋዴር ጀነራል አሳምነው ጽጌን ጨምሮ 65 የማዕከላዊ ኮሚቴ አባላትን የመረጠ ሲሆን ከእነዚህ ውስጥ አስራ አንዱ ሴቶች፣ አርባ አራቱ አዳዲስ አባላት ናቸው። በተጨማሪም 13 የፓርቲውን የስራ አስፈጻሚና የኢህአዴግ ስራ አስፈጻሚ ኮሚቴዎች አባላትን መርጧል። የአዴፓ ጉባኤ ሰባት ነጥብ ያለው የአቋም መግለጫ ካወጣ በኋላ የመዝጊያ ንግግር ያደረጉት ሊቀመንበሩ አቶ ደመቀ መኮንን ሀገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል ነገ ሐዋሳ ላይ በሚካሄደው የኢህአዴግ ድርጅታዊ ጉባኤ ላይ ለመገኘት ሐዋሳ ገብተዋል። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። የምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸው እና በሌሎችም ባለርቦቻችን ስም የምንሰናበታችሁ አሉላ ከበደና አዳነች ፍሳሐየንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።